the voice of America ደቡብ ኢትዮጵያ ውስጥ በተጎራባች ማህበረሰቦች መካከል በተፈጠሩ ግጭቶች ለተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎች ሕይወት አድን እርዳታ ለማድረስ ሀያ ሁለት ሚሊዮን ዶላር እንደሚያስፈልግ የተባበሩት መንግሥታት የፍልሰት ድርጅት አይኦኤም አስታውቋል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችው ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል። የተባበሩት መንግሥታት ድርጅት በጌዴዮና በምዕራብ ጉጂ አካባቢዎች በተፈጠረው ግጭት አራት መቶ ሺህ ተፈናቃዮችን ለመርዳት ብዙ ሚሊዮን ዶላር እንደሚያስፈልገው ነው የገለጸው። በእነዚህ ሁለት ማኅበረሰቦች ድንበር ላይ በከብት የግጦሽ መሬትና የውሃ ምንጭ ይገባኛል ጥያቄ በደረሱ ግጭቶች ካለፈው ሚያዝያ ወዲህ የተፈናቀለው ሕዝብ ብዛት ዘጠኝ መቶ ሰባ ሺህ ደርሷል። የዓለም አቀፉ የፍልሰተኞች ድርጅት ቃል አቀባይ ጆል ሚልማን እንዳሉት በዚህ ፈጣን የሕዝብ መፈናቀል ሳቢያ ሕይወት ጠፍቷል፣ መሠረታዊ አገልግሎቶች ተቋርጠዋል፣ ተቋማት ወድመዋል። አይኦኤም በዚህ ደረጃ የደረሰውን ሰብዓዊ ቀውስ ለመታደግ በቂ ገንዘብ እንደሌለውም ቃል አቀባዩ አስገንዝበዋል። አሁን የቀረበው ተማጽኖ በጌዴዮና ምዕራብ ጉጂ የተፈናቀሉ አራት መቶ ሺህ ሰዎችን ለመጪዎቹ ስድስት ወራት ብቻ መርዳት የሚያስፈልግ እንደሆነም አስረድተዋል። ሚልማን ለአሜሪካ ድምፅ ሲናገሩ ተፈናቃዮቹ በአሁኑ ወቅት የሚኖሩት እጅግ አስቸጋሪ በሆነ ሁኔታ በመሆኑ ከተጠየቀው 22 ሚሊዮን ዶላር ገሚሱ የሚውለው ለአስቸኳይ ጊዜ መጠለያ ይሆናል ብለዋል። የምግብ እርዳታ አቅርቦትን አይመለከትም። ቃል አቀባይ ጆል ሚልማን ሰው የሚተኛው ገላጣ ሜዳ ላይ ነው። ነጠላ የፕላስቲክ ልብስ ብቻ ነው ያላቸው። ብዙ ጊዜም የሚተኙት አቧራና ጭቃ ላይ ነው። ስለዚህ መጠለያው በእርግጥ እጅግ አስፈላጊ ነው። አሁን ክረምት ገብቷል። እናም ሲፈናቀሉ ከለበሱት ልብስ በቀር ይዘው የወጡት ነገር የለም። ብዙ ነገሮች እንደሚያስፈልጓቸው እናውቃለን ነው ያሉት። የአይኦኤም ቃል አቀባይ ጆል ሚልማን አክለውም ተፈናቃዮች በተለያዩ የመቀበያ ማዕከሎች ተጨናንቀው በመቀመጥ እርዳታ እየጠበቁ ናቸው። ድርጅታችንም በብዛት አንድ ላይ ተሰባስበው ለሚገኙት ብቻ ሳይሆን እርዳታውን በየሰው ቤት ተጠግተው ለሚጠብቁም እየሰጠን ነው ሲሉ አብራርተዋል።